ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 6 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ ቆንጆ ይታዩና እኔም ሰሎሞን አባተ ነን። በሪዮ ኦሊምፒክ አልማዝ አያና ክብረ ወሰን ሰብራ አሸንፋለች ዘገባ ይኖረናል። ለ23 ዓመታት የተያያዘ እቃ ነው የሰበረችው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በኦሮሚያና በአማራ ክልሎች ደረሰ ላለው የዜጎች እልቂት ኃላፊነቱ የኢህአዴግ መንግሥት ነው አለ። በመላው የኦሮሚያ ክልልና እንዲሁም በአማራ ክልል በጎንደርና በባህር ዳር ከተማዎች ለደረሰው የዜጎች እልቂት ኃላፊነቱ ከኢህአዴግ መንግሥት ውጪ ሊሆን አይችልም። አቶ ገብሩ ገብረ ማርያም የመድረክ ቃል አቀባይ ናቸው የሰማናቸው። መንግስት ህግን ማስከበር ካልቻለ፣ የዜጎችን ደህንነት መጠበቅ ካልቻለ፣ አጠቃላይ የሚፈጠረው ስርዓት አልበኝነት ነው የሚነግሰው እና በዚህ ረገድ መንግስት ኃላፊነቱን መወጣት አለበት። አቶ መሐመድ ሰኢድ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር ናቸው የሰማችኋቸው። ብሔራዊ የእርቅ ኮሚሽን እንዲመሰረት የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ጥሪ አቅርበዋል። አንድ ጥናታዊ የሆነ መስመር ሊመሰረት የሚችል ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችል እና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት ናቸው። በአብይ ርዕስ የዝርዝሩን ይዘን እንቀርባለን። አሁን ወደ ምሽቱ የዓለም ዜና እንለፍ። በኢትዮጵያ በተከሰተው ድርቅ የአስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በመጠኑ መቀነሱን ለዚህም ግን ከ612 ሚሊዮን ዶላር በላይ ገና እንደሚጠበቅ መንግስትና አጋሮቹ አስታውቀዋል። የበልግን ወቅት መነሻ በማድረግ የተከለሰው የሰብዓዊ እርዳታ ጥያቄ ሰነድ ዛሬ ነው ይፋ የሆነው። እስክንድር ፍሬው ዝርዝሩን ይዟል። ያለፈው አመት የበልግ ዝናብ መጥፋትና የክረምቱም በኤልኒኖ ምክንያት አለመምጣት ሚሊዮኖችን የእርዳታ ጥገኛ አድርጓል። በዚህ አመት ታህሳስ የሰብአዊ እርዳታ ጥያቄ ሰነድ ይፋ ያደረገው የኢትዮጵያ መንግስት አስር ነጥብ ሁለት ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታውቆ ነበር። የእነርሱን ፍላጎት ለአንድ አመት ለማሟላት የሚጠበቀው የገንዘብ መጠንም አንድ ነጥብ አምስት ቢሊዮን ዶላር እንደሆነ በሰነዱ ተመልክቷል። ዛሬ ይፋ የተደረገው ሰነድ የታህሳሱን የከለሰ ነው። ምክንያቱ ደግሞ ካለፈው የካቲት ጀምሮ የዘነበው የበልግ ዝናብ የተወሰኑትን ከተረጅነት ማውጣቱ ነው። በዚህም መሰረት 10.2 ሚሊዮን የነበረው የተረጂዎች ቁጥር ወደ 9.7 ሚሊዮን ዝቅ ብሏል። የበልጉ ዝናብ አስተማማኝ ከሆነ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ራሳቸውን እንደሚችሉ በታህሳሱ ሰነድ ተመልክቶ ነበር። እናም ከተረጅነት የወጡት ዜጎች ቁጥር ከተገመተው አነስ ያለ መሆኑን ማየት ይቻላል። የተከለሰውን ሰነድ አስመልክቶ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ አሁንም የእርዳታ እንቅስቃሴውን እስከ መጪው ታህሳስ አጠናክሮ መቀጠል እንደሚገባ አመልክቷል። እስካሁን ለአስቸኳይ ጊዜ የምግብ እርዳታ የሚሆን ከአንድ ቢሊዮን ዶላር በላይ መገኘቱን ከ612 ሚሊዮን በላይ ግን ገና እንደሚጠበቅ ነው የጠቆመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የሚባለውና የተቋቋመው ለትርፍ ያልሆነ የፖለቲካ ወገንተኝነት እንደሌለው የሚናገረው ድርጅት ኢትዮጵያ ውስጥ የሰብአዊ እርዳታ ስራዎችን የሚሰራው ክርስቲያናዊ ድርጅት ወርልድ ቪዥን ዩኤስኤ በረሃብ ለተጠቁ ኢትዮጵያውያን መርጃ የሚውል ገንዘብ ለመላክ የመግባቢያ ሰነድ መፈራረሙን አስታወቀ። ድርጅቱ በውጭ ሀገር የሚኖሩ ደጋፊዎችን የኢትዮጵያውያን ሃይማኖታዊና ማህበረሰባዊ ድርጅቶችን፣ አነስተኛ የንግድ ድርጅቶች ሚኒስትሮችና ግለሰቦችን አስተባብሮ ተጨማሪ 7 ሺህ ዶላር፣ 1 ሚሊዮን 548 ሺህ 244 የኢትዮጵያ ብር ማለት ነው፣ መዋጮ ማሰባሰቡን ገልጾ ገንዘቡ በከባድ ችግር ላይ ላሉ ዜጎች መርጃ እንደሚውል አስታውቋል። የሪዮ ኦሊምፒክ ዛሬ የሴቶቹ አስር ሺ ሜትር ሩጫ ፍጻሜ ውድድር ተካሂዷል። በብዙዎች ዘንድ እንደምታሸንፍ በቅድሚያም ተጠብቃ የነበረችው ኢትዮጵያዊቱ አትሌት አልማዝ አያና ድል ተቀዳጅታለች። የገባችበት ሰዓትም ግሩም ነው። 29 ደቂቃ ከ17 ነጥብ አራት አምስት ሰከንድ አስመዝግባለች። ቪቪያን ቼሪዮት ከኬንያ በሁለተኝነት ስታስጠናቅቅ፣ ሌላይቱ የኢትዮጵያ ኮከብ አትሌት ዝነኛዋ ጥሩነሽ ዲባባ ሶስተኛ ወጥታለች። ሶስቱም ቀዳሚ ሯጮች የገቡት ከሰላሳ ደቂቃ በታች ነው። ገለቴ ቡርቃ ራቅ ብላ በስምንተኛነት አጠናቃለች። ዛሬም በርካታ የተለያዩ ውድድሮች ተካሂደዋል። በስካሁኑ ውጤት የሜዳሊያ ሰንጠረዡን የምትመራው ዩናይትድ ስቴትስ ነች። 16 የወርቅ 12 የብርና 10 የነሐስ በድምሩ 38 ሜዳሊያዎችን እጁ አድርጋለች። ሁለተኛ ይቱ ቻይና 31 ሜዳሊያዎችን ያገኘች ሲሆን 11ዱ ወርቅ ነው። ሶስተኛ ጃፓን 22 ይዛለች። 7 7ት የወርቅ 2 የብርና 13 የነሐስ። አልማዛያና እንኳን ደስ ያለሽ። እንዲሁም ጥሩነሽ ዲባባ ሁሉም እንኳን ደስ ያለው እንላለን። የደቡብ ሱዳን መንግሥት የአምስት የቀድሞ ከፍተኛ ባለስልጣናትን ፓስፖርት መሰረዙን ዩናይትድ ስቴትስ ያሉ የሀገሪቱ ዲፕሎማቶች አስታወቁ። እንደ እርሳቸው አገላለጥ እርምጃ የተወሰደው አምስቱ ደቡብ ሱዳን የተባበሩት መንግስታት ድርጅት ሞግዚት አስተዳደር እንድትውል ሞግዚት አስተዳደር ስር እንድትውል ቅስቀሳ ሲያካሄዱ በመገኘታቸው ነው። የቀድሞዎቹ ባለስልጣናት ደቡብ ሱዳን ውስጥ ያለው ሁከት እንዲበርድ ክልላዊ የጥበቃ ኃይል እንዲገባ የቀረበውን ሀሳብ እንደሚደግፉ አስታውቀው ነበር። በዩናይትድ ስቴትስ የደቡብ ሱዳን ኤምባሲ በውጭ የሚኖሩ ተወላጆች ጉዳይ ኃላፊ አምባሳደር ጎርደን ቡዌ የተባበሩት መንግስታት ድርጅት እንዲቆጣጠራት የሚጠይቅ ማናቸውም ደቡብ ሱዳናዊ የሀገር ክህደት ወንጀለኛ ነው ብለዋል። በውጭ ያሉ ደቡብ ሱዳናውያን ሀሳባቸውን መግለጻቸው ነው ቢባሉም አምባሳደሩ በሀገሪቱ ሕግ ወንጀል ነው ብለዋል። የተባበሩት መንግስታት ድርጅት ጸረ ሰቆቃ ኮሚቴ ቡሩንዲ ውስጥ በውህዳኑ ቱትሲዎች ላይ የሚፈጸሙ የኃይል ተጠቃሚነት ተግባሮችና የጥላቻ ቅስቀሳዎች ወደ ፍጅት ሊያመሩ ይችላሉ ሲል አስጠንቅቋል። ቡሩንዲ ጸረ ሰቆቃ ሕግን የመተግበር አያያዟን በሚመለከት ስላደረገው ጥናትም ዘገባ አውጥቷል ኮሚቴው። ሊሳ ሽላይን ከጄኒቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የተባበሩት መንግስታት ድርጅት ጸረ ሰቆቃ ኮሚቴ ለሶስት ሳምንታት ያህል ባካሄደው ስብሰባ በኩዌት በቡሩንዲና በሞንጎሊያ የቀረቡ ዘገባዎችን መርምረዋል። ኮሚቴው ከብሩንዲ የቀረበ ልዩ ዘገባንም ተመልክቷል። የኮሚቴው ሊቀመንበር ጄንስ ሞድቪግ ብሩንዲ በሀገሪቱ ስላሉ አሳሳቢ ጉዳዮች ልዩ ዘገባ እንድታቀርብ ኮሚቴው መጠየቁን ገልጸዋል። ብሩንዲ ውስጥ የሚካሄዱት ግጭቶችና የስቆቃ ተግባሮች በፖለቲካ ላይ የተመሰረቱ ናቸው የሚሉ ዘገባዎች እንደደረሱት ኮሚቴው ጠቁመዋል። ሞድቪግ ያብራራሉ። የመንግስታቱ ድርጅት ዋና ጸሐፊ ወገንና ዘር የለየ የጅምላ ፍጅት ጉዳዮች ልዩ አማካሪ ብሩንዲ ውስጥ ወደ ዘር መጨረስ ወይም ፍጅት ሊያመራ በሚችል የመጀመሪያ ደረጃ ላይ ነው ያለ ነው ማለታቸውን ለመግለጽ ወዳለሁ። በተወሰኑ የፖለቲካ ድርጅቶችና በአንድ የዘር አባላት ላይ በተደጋጋሚ የስቃይ አድራጎት ሲፈጸም ወደ ፍጅት ሊያመራ የሚችል የመጀመሪያ ምልክት መሆኑ እንደማይቀር ለመረዳት ይቻላል። ፕሬዚዳንት ፔየር እንኩሪንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ባለፈው ዓመት ሚያዝያ ወር ላይ በመዲናይቱ ብጅምብራ ሞት ያስከተለ ተቃውሞ ተካሄደ። ከዚያን ጊዜ አንስቶ 275 ሺህ የሚሆኑ ሰዎች ወደ ጎረቤት ሀገሮች እንደተሰደዱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁመዋል። የኮሚቴው አባል ሴባስቲያን ቶዝ የቡሩንዲ መንግስት ከባድ የሰብአዊ መብት ጥሰት ፈጽሟል፣ በተለይም የሚያሳስበው ካለምንም የፍርድ ሂደት በፖለቲካ ተቃዋሚዎች ላይ የሚፈጸመው ግድያ ነው ብለዋል። ቶዝ እንደሚሉት ሰዎች እንዲሰወሩ ማድረግ፣ በብዛት ሰቆቃ መፈጸም፣ በሴቶች ላይ የወሲብ ጥቃት ማካሄድ ይዘወተራል። ከመንግስት ጋር የተሳሰረ የወጣቶች ሚሊሻ ግድያ፣ ሰቆቃና ሌሎች ኃይል ተጠቃሚነት ተግባሮችን ካለምንም ተጠያቂነት እንደሚፈጽም የኮሚቴው አባል ጠቁመዋል። የብሩንዲ መንግስት የከፍተኛ ደረጃ መልእክተኞች ወደ ኮሚቴው ስብሰባ ልኳል። ይሁንና በሁለተኛው ቀን ለተለያዩ አንገብጋቢ ነጥቦች መልስ እንዲሰጡ ሲጠበቁ ሳይሄዱ ቀሩ። በኮሚቴው ታሪክ እንዲህ አይነት ነገር ገጥሞት እንደማያውቅ ተገልጿል። ናይጄሪያ ከፖሊዮ ነጻነች ከተባለች ሁለት ዓመት ልትደፍን ጥቂት ሲቀራት ሁለት የበሽታው ተጠቂዎች መገኘታቸውን የሀገር ውስጥ መገናኛ ብዙኃን ዘገቡ። የናይጄሪያ ጤና ጥበቃ ሚኒስትር በሽታው ተቀስቅሷል በተባለበት በቦርኖ ክፍለ ሀገር ለሕፃናት ክትባት የሚሰጡ ቡድኖች በመላክ ላይ ነን ማለታቸውን ሊደርሺፕ የሚባለው ጋዜጣ ትናንት ባወጣው ዘገባ ገልጿል። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ የዜና ማሰራጫዎች አባባሌን ከምር አድርገው ወስደውብኝ እንጂ እስላማዊ መንግስት ነኝ የሚለውን ቡድን መስራች ፕሬዚደንት ኦባማ ናቸው ያልኩት ለስላቅ ያህል ነው ሲሉ ተናገሩ። ትራምፕ ዛሬ በትዊተር ባወጡት ቃል ሲኤንኤን ፕሬዝደንት ኦባማና ሂለሪ ክሊንተንን የአይሲስ መስራቾች ብለሃል፣ ብሎ ኮስተር ብሎ የሚያወራው ስላቅ አይገባውም እንዴ ብለዋል ትራምፕ። ይህ ግብዝነት የተመላበት ውንጀላቸው ከመገናኛ ብዙኃን ብቻ ሳይሆን ከራሳቸው ፓርቲ አባላትም ብርቱ ነቀፋ እያስከተለባቸው ነው። ዝርዝሩን የያዘ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 6 2008 ዓመተ ምሕረት ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በኦሮሚያና በአማራ ክልሎች ደረሰ ላለው የዜጎች እልቂት ኃላፊነቱ የኢህአደግ መንግስት ነው ብሏል። መንግስት በበኩሉ ህግ የማስከበር ኃላፊነት እንዳለበት ገልጿል። መድረክ ጭፍጨፋ አካሂደዋል ያሏቸውን የመንግስት ሹማምንት ለፍርድ እንዲቀርቡ ጠይቋል። የደረሰው ጉዳትም በገለልተኛ ዓለም አቀፍ አካል እንዲጣራ ጥሪ አቅርቧል። መለስካቸው አማሃ ተጨማሪ አለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ይፋ ባደረገው መግለጫ ባለፉት ዘጠኝ ወራት በኦሮሚያና በአማራ ክልሎች ውስጥ ሲካሄድ የቆየውን ህዝባዊ የተቃውሞ እንቅስቃሴ ለማስቆም መንግስት የሚወስዳቸው የግድያና የአፈና እርምጃዎች በሚመለከት መድረክ መግለጫዎችን በመስጠትና ለሀገሪቱ ጠቅላይ ሚኒስትር በቀጥታ ደብዳቤ በመጻፍ አማራጭ መፍትሄ ሀሳቦችን ጠቁመዋል ይላል። ችግሮቹም በህገ መንግስቱ መሰረት በሰላማዊ መንገድ መፍትሄ እንዲሰጣቸውም ጥያቄዎችን ሲያቀርብ መቆየቱን ያስረዳል። ይሁንና፣ ይላል መግለጫው አምባገንነትን መርህ ያደረገውና የህዝብን ህጋዊና ተገቢ ጥያቄዎች በጦር መሳሪያ መጨፍለቅን ሙያ ብሎ የሚኩራራው ኢህአዴግ በጥፋት መንገዱ ቀጥሎበታል ይላል የመድረክ የህዝብ ግንኙት ኃላፊና ምክትል ሊቀመንበር አቶ ገብሩ ገብረ ማርያም። ለደረሰው ጥፋት ተጠያቂው ለምን ኢህአዴግ እንደሆነም ከመግለጫው በንባብ አሰምተዋል። በቅርቡም ክቡር ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ጥያቄዎቹን አንግቦ ሰላማዊ ሰልፍ መውጣት መብቱ የሆነውን ህዝብ በኃይል ለመጨፍለቅ በቂ አቅም እንዳላቸው በመግለጽ መፎከራቸውን መድረክ በታላቅ ትዝብት ተመልክቶታል። የፎከሩትም አልቀረ የሰሞኑን ሀገራዊ ትርምስና የዜጎች እልቂት አስከትለው እኛም ሁኔታውን በከፍተኛ ሐዘንና ምሬት ለመታዘብ ተገደናል። ስለሆነም በመድረክ እምነት በመላው የኦሮሚያ ክልልና እንዲሁም በአማራ ክልል በጎንደርና በባህር ዳር ከተማዎች ለደረሰው የዜጎች እልቂት ኃላፊነቱ ከኢህአዴግ መንግስት ውጪ ሊሆን አይችልም። መንግስት በበኩሉ በተደጋጋሚ እንደገለጸው በኦሮሚያና በአማራ ክልሎች እንዲሁም በሌሎች የሀገሪቱ ክፍሎች ሰሞኑን ሲደረጉ የነበሩት የተቃውሞ ሰልፎች በውጭ ኃይሎች የሚገፉ ቡድኖች የሚመሩት ባለቤት የሌላቸው ጸረ ሰላምና ጸረ ልማት ሰልፎች መሆናቸውን ነው። ስለዚህም የህግ የበላይነትን ማረጋገጥ የመንግሥት ኃላፊነት መሆኑን በማስታወቅ እርምጃ እንደሚወስድ ሲያስጠነቅቅ ቆይቷል። በተመሳሳይ ጥያቄ ዙሪያ ትናንት ለቪኦኤ ቃለ ምልልስ የሰጡት በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብ ግንኙነት ዳይሬክተር ጀኔራል መሐመድ ሰይድም ይህንን ብለው ነበረ። መንግስት ህግን ማስከበር ካልቻለ የዜጎችን ደህንነት መጠበቅ ካልቻለ አጠቃላይ የሚፈጠረው ስርዓት አልበኝነት ነው የሚነክሰውና በዚህ ረገድ መንግስት ኃላፊነቱን መወጣት አለበት ለሀገር ደህንነት ለሀገር ቀጣይነት እና ለህዝቦች ሰላም ሲባል። መድረክ ዛሬ ያወጣው መግለጫ የተለያዩ ጥሪዎችንም አቅርቧል። ከሁሉ አስቀድሞ መደረግ አለበት ያለውንም አቶ ገብሩ ገብረ ማርያም እንዲህ አንበውታል። ኢህአዴግና መንግስቱ የህዝብ ጭፍጨፋውን በገፍ እስራቱንና ማሳደዱን በአስቸኳይ እንዲያቆም አጥብቀን እየጠየቅን በህዝባችን ላይ ጭፍጨፋ ያካሄዱና ለዚህም ትዕዛዝ የሰጡ የመንግስት ሹማምንት ለፍርድ እንዲቀርቡ፣ ጉዳት የደረሰባቸውን ወገኖች ካሳ እንዲከፈላቸውና በህዝብ ላይ የደረሰው ጉዳት መጠንም በገለልተኛ የዓለም አቀፍ አካል እንዲጣራ አጥብቀን እንጠይቃለን። የመድረክ መግለጫ የደረሰው ጉዳት በገለልተኛና በዓለም አቀፍ አካል እንዲካሄድ ሲጠቁም። በአሁኑ ወቅት ህዝባችን በነፍሱና በደሙ የከፈለው መስዋዕትነት የተባበሩት መንግስታትን የሰብአዊ መብት ኮሚሽን ዋና ኃላፊ ግንዛቤ ማግኘቱና የኢህአደግንም መንግስት የዓለም አቀፍ አጣሪ ቡድን ሁኔታውን እንዲያጣራ ፈቃደኛ መሆን እንዳለበት ጥያቄ እያቀረቡ መሆናቸው ኢህአደግን ሊያሳስበው የሚችል አዲስ ክስተት ነው ይላል። የኢትዮጵያ መንግስት ይህን ጥያቄ በተመለከተም ምላሹን ሰጥቷል። የኢትዮጵያ መንግስት ለዜጎቹ ኃላፊነት የሚሰማው መንግስት ነው ስለሆነም ገለልተኛ የሆነ ዓለም አቀፍ አካልን ጠልቃገብነት የሚሻ ጉዳይ አይደለም ሲሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለአልጀዚራ በሰጡት ቃል አስታውቀዋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን በዚህ አይስማሙም። የተባበሩት መንግስታትን የሰብአዊ መብት ጉዳዮች ኃላፊን ጥያቄ መድረክ ሙሉ ለሙሉ ይደግፏል። መሆንም ያለበት ነው። ስለዚህ ተገቢ ነው የኢትዮጵያ ህዝብ በዚህም እንደውም ልደሰት ይገባል ምክንያቱም እስካሁን ድረስ ያለው ተከድኖ ይብሰል የህዝብ ጉዳይ በኢትዮጵያ ውስጥ ተከድኖ ይብሰል ነው ከዚህ አምልጦ አሁን አጋሮቹ የሆኑት የዓለም አቀፍ ተቋማትም ጥያቄ ማንሳት መጀመራቸው ይሰየው ይህ መንግስት አፍኖ መቆየት አይችልም የጊዜ ጉዳይ ነው ይወጣል መረጃ ከዚህ በተረፈም የዛሬው መድረክ መግለጫ ህዝቡ ለሚያቀርባቸው ጥያቄዎች መንግስት በህገ መንግስቱ አግባብ አስቸኳይ ምላሽ በመስጠት ሁኔታዎችን እንዲያረጋጋ፣ መላው የሀገሪቱ ህዝብ ለፖለቲካዊ ችግሮች የተለያዩ መፍትሄዎች የሚያቀርቡ ወገኖች ሁሉ ኃላፊነትን በተላበሰ መልክ ዘላቂ ሰላማዊና ዲሞክራሲያዊ መፍትሄ ፍለጋ የበኩላቸውን ድርሻ እንዲያዋጡ መንግስት ከመድረክና ከሌሎች መግለጫው ሀቀኛ ካላቸው ተቃዋሚዎች ጋራ የፖለቲካ ምህዳሩን ክፍት ማድረግን ጨምሮ ውይይትና ድርድር ያለ ቅድመ ሁኔታ እንዲጀምሩ የሚሉና ሌሎችም ጥሪዎችን አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በሀገሪቱ ህልውና ላይ ያንዣበበውን ከፍተኛ አደጋ ለመከላከል ሁሉም ወገን በኃላፊነት እንዲንቀሳቀስ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ጥሪ ያቀረበ ፓርቲው ዛሬ በሰጠው መግለጫ በግጭቱ ለጠፋው የሰው ህይወትና ለወደመው ንብረት ተጠያቂዎቹን የሚለይ ገለልተኛ አጣሪ ኮሚሽን እንዲቋቋም አሳስቧል። የብሔራዊ እርቅ መድረክም እንዲዘጋጅ ጠይቋል። እስክንድር ፍሬው ዘገባ ልኳል። በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የጠፋው የሰው ህይወትና የተፈጠረው አለመረጋጋት እንዳሳሰባቸው ነው ተቃዋሚዎች እየገለጹ ያሉት። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ዛሬ የሰጠው መግለጫም ይህንኑ ስጋቱን ያንጸባረቀበት፣ የመፍትሄ ሀሳቦችንም የጠቆመበት ነው። ኢዴፓ በመግለጫው እንዳስታወሰው ተቃውሞዎቹና ግጭቶቹ ከተቀሰቀሱ ጊዜ ጀምሮ መንግስት፣ ህዝቡ፣ የመገናኛ ብዙሀንና የፖለቲካ ኃይሎች በኃላፊነት እንዲንቀሳቀሱ ሲያሳስብ ቆይቷል። በዛሬው መግለጫውም ተመሳሳይ ጥሪ አቅርቧል። መነሻ የመፍትሄ ሀሳቦችንም አመላክቷል። በፓርቲው የስራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ የተነበበው መግለጫ ይህንኑን ያንጸባረቀው መንግስት በሰው ህይወት ላይ ጉዳት የሚያደርስ ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠብ የህብረተሰቡን ጥያቄ በዘላቂነት ለመፍታት እንዲንቀሳቀስ፣ በተጨማሪም በሀቅ ላይ የተመሰረተ መድረክ በመፍጠር በችግሩ ዙሪያ ከህዝቡና የተለያዩ የህብረተሰቡ ክፍሎችን ከሚወክሉ ተቋማትና ድርጅቶች ጋር ለመወያየት እድል እንዲፈጠር፣ መንግስት በግጭቱ ምክንያት የታሰሩት የታሰሩ ዜጎችን ህገ መንግስታዊና ሰብአዊ መብታቸውን እንዲጠብቅ፣ በቤተሰቦቻቸው በወዳጅ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተጠብቆ በፍጥነት ግልጽና ነጻ በሆነ ፍትህ እንዲዳኙ ያለአግባብ የታሰሩ ሰዎችንም ባስቸኳይ እንዲፈታ መንግስት የሚነሱ የማንነት ጥያቄዎችን የሀገሪቱን ህገ መንግስት መሰረት አድርጎ ባስቸኳይ እንዲፈታና ለዘለቄታው ግን የሀገራችንን የፌዴራል አደረጃጀትና አጠቃላይ የፖለቲካ ስርዓቱን ፈትሾ ለችግሮቹ የሚመጥን ዘላቂና አስተማማኝ መፍትሄ እንዲሰጥ ይህን ግጭት ተከትሎ ለጠፋው ህይወት ለደረሰው የአካል ጉዳትና ለወደመው ንብረት ኃላፊነት የሚወስደውን አካል የሚለይና ና የሚያጣራ ለሀቅ የሚሰራ ገለልተኛ አጣሪ ኮሚቴ እንዲቋቋምና ውጤቱንም በአስቸኳይ ለህዝቡ እንዲያሳውቅ በድጋሚ እንጠይቃለን። የኢትዮጵያ መንግስት በጉዳዩ ላይ እያንጸባረቀ ያለው አቋም ከተቃዋሚዎቹ የተለየ ነው። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጄኔራል መሐመድ ሰይድ የሰጡት አስተያየት ይህንኑ ያንጸባርቃል። በእርሳቸው እምነት የጸጥታ ኃይሉ የተጋፈጠው ሰላማዊ ካልሆኑ ሰልፈኞች ጋር ነው። ሰልፎቹም ሰላማዊ እንዳልነበሩ በትክክል የታየበት ሁኔታ ነው ያለው። በመሳሪያ የተደገፉ ቦምብ የሚወረወርባቸው፣ መልእክቶቹንም ስናይ ህዝቦችን ከህዝብ የሚያጋጩ ኢትዮጵያ ብሔር ብሔረሰቦች በጋራ ያጸደቁት ህገ መንግስታዊ እውቅና ያገኘ የኢትዮጵያ ባንዲራ የማይታይበት አጠቃላይ ጊዜን፣ ቦታን፣ ሁኔታን ጭምር ማዕከል ያላደረገ ዜጎችን አደጋ ላይ በሚጥል መልኩ በሰላማዊ ሰልፍ ሰበብ የተደረጉ ሁከቶች ናቸው። አጠቃላይ ፍላጎታቸውን ስናይ ሁከቱ ወደ ማይበርድ የእርስ በርስ ግጭት እንዲያመራ አጠቃላይ ህዝቡም ወደዛ እንዲገባ ከፍተኛ ፍላጎቶች ነበሩ። ይህ አቋም ደግሞ በመንግስት የመገናኛ ብዙሀንም በተደጋጋሚ ተገልጿል። ተቃዋሚው ኢዴፓ የመንግስት የመገናኛ ብዙሀን የግሎቹና ሌሎቹም ገንቢ ሚና እንዲጫወቱም በዛሬው መግለጫ ጥሪ አቅርቧል። የግል መገናኛ ብዙሀን የህትመት ውጤቶችና በማኅበራዊ ድረገጽ መረጃዎችን የሚሰጡ ድርጅቶችና ግለሰቦች የሀገራችንን ህልውና አደጋ ውስጥ ከሚከት ቅስቀሳ ተቆጥበው ለሀገራችን ዘላቂ ሰላም በሚጠቅም መልኩ ኃላፊነታቸውን እንዲወጡ፣ የመንግሥት መገናኛ ብዙሀንም የአንድን ወገን አሰልቺ ቅስቀሳ ብቻ ማቅረባቸውን ትተው የሁሉም ወገን ሀሳብ የሚስተናገድበት መድረክ እንዲፈጥሩ ኢዴፓ በመጨረሻም የብሔራዊ እርቅ መድረክ እንዲፈጠር ጥሪ አቅርቧል። እንዲህ አይነቱ መድረክ መግለጫው እንዳብራራው ስር እየሰደደ የመጣውን የጥላቻ የመናናቅ ያለመተማመንና የቂም በቀል ስሜት ለማስወገድ ይጠቅማል። የኃይል የስልጣን ሽግግርን ወደ ሰላማዊ የስልጣን ሽግግር ለመለወጥ የሚያስችል ታሪካዊ መሰረትም ይፈጥራል ብሏል። ኢዴፓ የሚያቀርበው የብሔራዊ እርቅ ሀሳብ ግን በአንዳንድ ወገኖች ከሚነሳው የተለየ መሆኑን የፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ጠቁመዋል። ይሄንን ብሔራዊ እርቅ ይሄኛው መንግስት ወርዶ ሌላ መንግስት እንዲተካ ወይም ደግሞ በአጠቃላይ የሽግግር መንግስት ይመስረት ወደሚለው አይነት አስተሳሰብ አይደለም። እኛ ያለ ነው። ይህ እነዚህን ችግሮች ሊፈታ የሚችል አንድ በጋራ የሆነ ሁሉም የፖለቲካ ፓርቲዎች የሚሳተፉበት ልሂቃን የሚሳተፉበት እወክለዋለሁ የሚለው ህብረተሰብ ክፍል እስካለ ድረስ የአወካይ ህብረተሰብ የሚሳተፍበት ሁሉን የሚያቀፈ ተቋም በዚህ መድረክ ውስጥ አንድ ጥናት ሊያደርግ የሚችል ወይም ደግሞ አንድ ጥናታዊ የሆነ መስመር ሊመሰረት የሚችል ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችል እና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን። በኦሮሚያና በአማራ ክልሎች ያለውን ሁኔታ በተመለከተ ቀዳሚዎቹ ተግባራት የህዝብን ጥያቄ ማዳመጥ የኃይል እርምጃን ማቆምና ያለአግባብ የታሰሩትን መፍታት እንደሆነ የኢዴፓ አመራሮች ተናግረዋል። በሰው ሕይወትና ንብረት ላይ የደረሰው ጉዳት በገለልተኛ አጣሪ ኮሚሽን መመርመሩም ሌላው ቀዳሚ ተግባር መሆኑን የህዝብ ግንኙነት ኃላፊው ኤርሚያስ ባልከው አብራርተዋል። ብዙ አካባቢዎች ላይ ግጭቶች ተፈጥረዋል። እነዚህ ግጭቶች ደግሞ የተለያዩ የሰዎችን ሕይወት መጥፋት አስከትሏል። ስለዚህ አሁን እንደከዚህ በፊቱ ሳይሆን ችግሮቹ አሁንም ተባብሰው ከመቀጠላቸው በፊት በህብረተሰቡ ዘንድ ተቀባይነት ሊኖረው የሚችል ገለልተኛ የሆነ አጣሪ ኮሚቴ ማቋቋም መቻል አለበት። መንግስት በህብረተሰቡ ዘንድ ተአማኒነት ያለው ይህ የአጣሪ ኮሚቴ የሚወስነውን ውሳኔ ተከትሎ እርምጃዎች ሊወሰዱ የሚችሉበት ሁኔታ መመቻቸት አለበት። በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ ሰልፎችን ተከትሎ የደረሱ ጉዳቶችን በተመለከተ መንግስት ጥርት ያለ መረጃ አልሰጠም። የጉዳቱ መጠን ተጣርቶ በቀጣይ ይፋ ይደረጋል ሲሉ ነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀኔራል መሐመድ ሰይድ የተናገሩት። አጣሪ ኮሚሽን ይቋቋም እንደሆነ ግን አልጠቀሱም። የኢትዮጵያ መንግስት ካለፈው ህዳር ጀምሮ በኦሮሚያ በተካሄዱ የተቃውሞ እንቅስቃሴዎች፣ እንደዚሁም በአማራ ክልል በቅማንት አካባቢ በደረሱ ጉዳቶች ላይ ማጣራት ማድረጉ ይታወሳል። ይህንን ያከናወነው ግን በአገሪቱ ያለው የኢትዮጵያ ሰባዊ መብት ኮሚሽን ነው። ኮሚሽኑ ገለልተኛ ለመሆኑን የሚገልጹት ተቃዋሚዎች በሁሉም ዘንድ ተቀባይነት ያለው አጣሪ ቡድን እንዲቋቋም ይፈልጋሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችው ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሄት ይቀጥላል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ተቃውሞዎች በተካሄዱባቸው አካባቢዎች ተፈጽመዋል የተባሉ ግድያዎችን ሁኔታ ዓለም አቀፍ ታዛቢዎች ገብተው እንዲመረምሩ ይፈቅድ ዘንድ ጥሪ ማቅረባቸውን በትናንትናው እለት መዘገባችን ይታወሳል። ዛሬ ከኢትዮጵያ መንግስት ምላሽ አግኝተናል። የኦሮምኛ ክፍል ባልደረባችን ሶራ ሀለኬ በመንግስት ኮሚኒኬሽን ቢሮ የሕዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የሰጡትን አስተያየት አካቶ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርባል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ድንገቶቹን አስመልክቶ ለመጀመሪያ ጊዜ በሰጡት አስተያየት በኦሮሚያና አማራ ክልሎች መንግሥት የኃይል እርምጃ ተጠቅሟል ተብሎ በቀረበበት ክስ ላይ ምርመራ መካሄድ አለበት ብለዋል። የእነዚያ የታወኩ አካባቢዎች ነዋሪዎችና የተቃዋሚ መሪዎች እንደሚሉት ባለፈው ሳምንት ማብቂያ ላይ በተካሄዱ ሰልፎች ላይ የጸጥታ ኃይሎች ዘጠና ሰዎችን ገለዋል። በጉዳዩ ላይ ቢሯቸው ከኢትዮጵያ መንግሥት ባለሥልጣናት ጋር እየተወያየ እንደነበርም ጨምረው ገልጸዋል። ኮሚሽነሩ በዚሁ ጥሪያቸው ላይ በኦሮሚያና አማራ ሰልፈኞች ላይ መንግሥት ጥይት የመጠቀሙ ጉዳይ በጥልቅ አሳስቦናል ሲሉ ትላንት የኮሚሽነሩ ቃል አቀባይ ለቪኦኤ መግለጻቸውም አይዘነጋም። የኢትዮጵያ መንግሥት ለዚህ የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ግድያዎቹን አስመልክቶ ምርመራ መካሄድ አለበት ሲሉ ላቀረቡት ጥሪ ምን ምላሽ አለው? የአፋን ኦሮሞ አገልግሎት ባልደረባ ሶራሃላኬ ማምሻውን ያገኛቸው በመንግስት ኮሚዩኒኬሽን ቢሮ የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የሚከተለውን ብለዋል። አንዳንድ በኢትዮጵያ አካባቢዎች የተከሰቱ ችግሮች በአጠቃላይ ሲታዩ ከህዝብና ከመንግስት ቁጥጥር ውጪ የሆነ ነገር በፍጹም የለም። ከዛ ውጪ ስናይ አሁን በኢትዮጵያ ውስጥ ያለው ስርዓት በተለያየ ወቅት በአንዳንድ የሀገሪቱ ክልሎች በተለያየ ወቅት የሚከሰቱ ችግሮችን በራሱ በውስጡ የማረም አቅም ያለው ስርዓት ነው በኢትዮጵያ ውስጥ ያለው አንዱ ይሄ ነው። ከዛ ውጪ የኢትዮጵያ የሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከ ታች ወርዶ በመፈተሽና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። በአጠቃላይ ግን መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለራሱ ዜጎች ካለው ግልጸኝነትና ተጠያቂነት ብሎም ለህዝብ ካለው አጠቃላይ ውግንና ነው። ና ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛ ና በህግ የበላይነት የሚያምን ስርዓት ነው በኢትዮጵያ ያለው። ና በውስጡ ያሉ ችግሮችን አይቶ ፈትሾ ለማረም አቅም ያለው መንግስትና ስርዓት ነው በኢትዮጵያ ያለው። ና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም እኔ። ስለዚህ አስፈላጊ አይደለም ነው የምሉት። እርሶ መንግስት የምን ሚስታቸው የኢትዮጵያ መንግስት ኢትዮጵያ ውስጥ ያለው እየተገነባ ያለው ስርዓት ሙሉ አቅም ያለው ነው የሚል ስለዚህ የውጭ ድርጅ የውጭ ኦብዘርቨርስ ወይንም ደግሞ የውጭ ታዛቢ አያስፈልግም። በዚህ ሰዓት አያስፈልግም ነው በግልጽ አያስፈልግም ነው እያልኩ ያለው ብመረመር በውስጥ አካል ብቻ መመርመር አለበት ወይም ደግሞ እዛው ባለው በተባበረ መንግስታት ወይም ደግሞ ዩናይትድ ኔሽን ቡድን መመርመር አለበት ነው ወይንስ በመንግስቱ እነማን ናቸው ብመረምሩ ይመርመር ብባል በሀገራችን ግልጽ የሆነ ስርዓት አለ ነው እያልኩ ያለሁት። በሀገራችንም እንዲህ አይነት ምርመራዎች አስፈላጊነታቸው ሲታመንባቸው መመርመር ያለባቸው በህግ ስልጣን የተሰጣቸው ተቋም አለ። እንደ ተቋም የኢትዮጵያ ሰብዓዊ መብት ኮሚሽን ከዚህ ቀደምም ባደረጋቸው እንቅስቃሴዎች ተአማኒነት እና ተጨባጭነት ያላቸውን መረጃዎች እስከ ታች ጭምር ወርዶ ፈትሾ አይቶ ውጤቶቹን ጭምር ግልጽ ያደረገበትና መወሰድ ያለባቸው እርምጃዎች ምን እንደሆኑ በግልጽ ያስቀመጠበት ሁኔታ ነው ያለው። እንደ ተቋም አቅሙንም ጭምር እያሳደገ ያለበት ሁኔታ ነው ያለውና በሀገራችን በተጨባጭ የታየ የተፈተሸ አቅም አለው እያልኩ ነው። በሌላ በኩል ሁማን ራይትስ ዋች የተባለው ለሰብአዊ መብቶች መከበር የሚሟገተው ድርጅት በዩናይትድ ስቴትስ ለፕሬዚደንትነት የሚወዳደሩት እጩዎች በአሜሪካና በተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርቧል። እጩዎቹ ተወዳዳሪዎች ማለት ዶናልድ ትራምፕና ሂለሪ ክሊንተን በፕሬዝደንትነት ከተመረጡ ዋና ዋና የሰብአዊ መብት ጥያቄዎችን እንዴት እንደሚመለከቱ ለማወቅ ሁማን ራይትስ ዋች አስራ ሁለት ጥያቄዎችን አቅርቧል። እንደ ሩሲያና ቻይና ሁሉ የሰብአዊ መብቶችን ከሚረግጡ ሀገሮች አንዷ ኢትዮጵያ ናት ይላል የሁማን ራይትስ ዎች አንደኛው ጥያቄ። ሶረ ሃላኬ በመንግሥት ኮሚኒኬሽን ቢሮ የህዝብ ግንኙነት ኃላፊ ለአቶ መሀመድ ሰይድ ይህንን አንስቶባቸው የሚከተለውም ብለዋል። ሂዩማን ራይትስ ዎችም በለው በርቀት ሆነው አጠቃላይ ስራ ሀገራችን የተሟላ መረጃ ሳይኖራቸው አስተያየት የሚሰጡ የተሳሳተ አቋም የሚይዙ ተቋማትን በተመለከተ ከዚህ ቀደምም እንደታየው አንደኛ የሚያስተላልፏቸው መረጃዎች ተጨባጭነት ያላቸው አይደሉም። ተጨባጭነት ያጣበት ምክንያትም ምንድን ነው ስንል በርቀት ሆነው የተለያየ ቅሬታ ያላቸው አካላት ከራሳቸው ኢንተረስትና የግል ጥቅም ተነስተው የሚያስተላልፉላቸውን ያልተጨበጡ ትክክለኛነታቸው ጥያቄ ውስጥ የገቡ መረጃዎችን ይዘው ከእነዚህ መረጃዎችም ደግሞ ተነስተው ድምዳሜ ላይ ደርሰው ትክክል ያልሆነ የሀገራችንን ትክክለኛ ገጽታ የማያንጸባርቅ መረጃዎችን ነው በየጊዜው የሚያስተላልፉትና ይሄ ሊገርም ይገባል የሚል ነገር የለኝም። የተለመደ ነው። ከዛ ይልቅ ግን ትክክለኛ መረጃ ለማግኘት ጥረት ቢያደርጉ የተሻለ ነው የሚል ስላለኝ ክቡራትና ክቡራን አድማጮች በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁን የአርብ ነሐሴ 6 2008 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ፕሮግራሙን እየመራ ያለው ደሳለኝ መኮንን ነው። ቴክኒሽያኑ ኦድሬስ ሬጅስ ነው። አስተናጋጆቻችሁ ሶሎሞን አባተና ቆንጂት ታየነን። የምሽቱ ዝግጅታችን ተጋምሷል። ቀጥለን የምናቀርበው አለም አቀፍ የወጣቶች ቀን እንደመሆኑ አንድ ዝግጅት ይኖረናል። ከዚያ በፊት ግን የሙዚቃ እረፍት እናደርጋለን። ፍቅር አዲስን ይዘንላችኋል Thank ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል። አሁን ወደ ተከታዩ ዝግጅታችን እናልፋለን። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። ዛሬ የተባበሩት መንግስታት ድርጅት ዓለም አቀፍ የወጣቶች ቀን ነው። ዕለቱ ምክንያት በማድረግ ጋቢና የወጣቶች ፕሮግራም አዘጋጃችን ሄኖክ ሰማእግዜር በዓለም ዙሪያ ወጣቶችን የሚመለከቱ ጉዳዮችን በማንሳት በፌስቡክ አነጋግሯቸዋል። መስመሩን ለወጣቶች። በቅድሚያ ወደ አዲስ አበባ ልሄድ። ሚካኤል መስመር ላይ አለ አለው ሄኖክ ተሳፈር፣ ግባ። እንግዲህ የጋቢና ጉዟችንን እንቀጥል። እሺ እንግዲህ የዛሬ ሁለት አመት በማንዴላ ዋሽንግተን የመሪዎች መርሃ ግብር ተካፍለ ነበረ። ወደ ኢትዮጵያ ተመልሰ ደግሞ የምትሰራቸው ግሩም ግሩም ስራዎች አሉ። ንስር ማይክሮ ፋይናንስ። እስኪ ራሴን አስተዋውቀን የምትሰራውን ስራ ባጭሩ ንገረን። እሺ እንግዲህ አንተ እንደጠቀስከው ስሜ ሚካኤል አዲሱ ይባላል። የምኖረው እዚህ አዲስ አበባ ነው። ሙያዬም በፋይናንስ እና በቢዝነስ ኤሪያ ለረጅም ጊዜ በኮንሰልታንትነት ሰራ ነበር ወይም በአማካሪነት ከዛ ግን በፈረንጆች ሁለት ሺ አስራ ሶስት ላይ በፈረንጆች አቆጣጠር ማለት ነው ለተለያዩ ቢዝነስ ተቋማት ብዙ ጊዜ አንዱ ቻሌንጅ ሆኖ የምናየው የገንዘብ አቅርቦት ችግር ስለሆነ ያንን ችግር ለመፍታት ይጠቅማል ብለን የማያሰብነውን አንድ ምስር ማይክሮ ፋይናንስ የሚባል የገንዘብ አገልግሎት ተቋም አቋቁመን አሁን ስራ ከጀመርን ኦልሞስት ሁለት አመት ሆኖናል። በዋናነት እሱ ላይ ና በተጓዳኝ ደግሞ የተለያዩ የቢዝነስ ና የፋይናንስ ኮንሰልተንሲ ስራዎችም አንዳንድ ትንንሽ ቢዝነሶችም ደግሞ ራሴ ራን በማድረግ እገኛለሁ እንግዲህ ሌላም እንግዳ አለችን አሁን ለጊዜው ኒውዮርክ ነው ያለችው የዘንድሮ ማንዴላ ዋሽንግተን መርሃ ግብር ተሳታፊ ናት ሚልሃ ደስታ ሚልሀ እንዴት ነሽ ሰላም ሄሎ ደህና ነኝ በቅድሚያ እስኪ የምትሰሪውንም ስራ ስ እንግዲህ የምሰራው የአካባቢ ጥበቃ ጉዳዮች ላይ ነው በአሁኑ ጊዜ የምሰራው የአቃቂ ወንዝን ማጽዳት ስራ ላይ ነው። ከኤንጂኦ በኩል ሆኜ ነው የምሰራው። አዲስ ኤንጂኦ ወይም ፕሮጀክት ከፍተን አቃቂ ወንዝን ለማጽዳት ጉድጉድ እያለ ነው። እንግዲህ አቃቂ ወንዝ እንደሚታወቀው በጣም የተበከለ ወንዝ ነው። የተለያዩ የጤና ችግሮችን ያስከትላል ያ ወንዝ መበከሉ። እንዲሁም ደግሞ ያ ወንዝ ደግሞ ማጽዳት ፕሮሰሱና ሲጸዳም ደግሞ የተለያዩ እድሎችን የቢዝነስም ሆነ የተለያዩ እድሎችን ለህብረተሰቡ ይከፍታል። ያንን በማሰብ ነው ይህን ስራ የምንሰራው። አሁ እንግዲህ ከዚህ በፊትም ስንነጋገር ሚልሀ የአቃቂ ወንዝን በተመለከተ በርካታ ጥናቶች መደረጋቸውን ግን ማህበረሰቡን በተለይ ትንንሽና አነስተኛና ጥቃቅን የንግድ ተቋማት በዚህ አካባቢ ጥበቃ ውስጥ እንዲሳተፉና ከንግድ ስራቸው ጋር አንድ ላይ እንዲያደርጉት ከስራ ፈጠራ ጋር የተያያዘ መንገድ ግን ተቀይሶ አያውቅም፣ እና እሱን እስኪ እንመልከት በሚል ነው ወደ ስራ የገባችሁት። እንደነገርሽኝ ከሆነ በምንድን ነው እንደው የሚለየው? አሁን ይህንን ዝርዝሩን ወይ ላላደመጡ ወይ ላልተረዱት እስኪ አስረጅን። ምንድን ነው ልዩ የሚለየው? ምንድን ነው ከጥናት አልፎ ወደ ስራ መግባቱ? እንግዲህ እስካሁን ድረስ አቃቂ ምንስ ላይ ፕሮጀክት ተብሎ አቃቂን እናጣው የሚል አይነት ፕሮጀክት እኔ ስራ ላይ የዋለት ፕሮጀክት የለም። የተቀረጡት ፕሮጀክቶች አሉ ግን ወደ ስራ ላይ ለመዋል አልበቁም። ስለዚህ አሁን መጀመሪያ የምንፈልገው እዛ አካባቢ የሚኖረውን ማህበረሰብ ኑሮውን ማሻሻል፣ የሚጠቀሙትንም ውሃ፣ የተሻለ ውሃ መስጠት፣ እንዲሁም ደግሞ የተለያዩ የቢዝነስ መንገዶችን መክፈት ነው እና ከነዚህ ቢዝነሶች አንዱ ያው እዛ አካባቢ ብዙ ገበሬዎች አሉ። ያንን ውሃ እየተጠቀሙ ምርት የሚያመርቱ ገበሬዎች አሉ። ከእነሱ ጋር መስራት ነው አንደኛው። ሌላው ደግሞ አቃቂ ወንዝ በሚጸዳበት ጊዜ የተለያዩ አይነት ለምሳሌ የሬስቶራንቶችም ሆኑ የተለያዩ አይነት የመዝናኛ ቦታዎች ሊከፈቱ ይችላሉ። ስለዚህ እንደ ስንደት አይነት መንገዶችን ማመቻቸት ይሆናል። ሌላው ደግሞ ከትልልቅ ኢንዱስትሪ ጋር መስራትም ያቀድነው ነገር ምንድን ነው? አንዳንድ ትልልቅ ኢንዱስትሪዎች ወደ ቆሻሻቸውን ወደ አቃቂ ወንዝ ውስጥ ይጨምራሉ። ስለዚህ ያንን ከማድረግ በተለያየ መንገድ ቆሻሻዎችን ወደ አቃቂ ሳይሆን መልሶ ለራሳቸው ለኢንዱስትሪ መልሶ የመጠቀም ስራዎችን እንዲሰሩ ያለውን ሕግ በመተከል በመከተል እንዲህ አይነት ስራዎችን እንዲሰሩ ኤንከረጅ ማድረግ ነው። ሚካኤል፣ ወደ አንተ ልምጣ። በተለይ ጥቃቅንና አነስተኛ እንዳሁም መካከለኛ የንግድ ድርጅቶች የሚያስፈልጋቸውን የገንዘብ ክፍተት ተመልክተ ነው። ችግሩን እንዴት አየኸው? እሱን ደግሞ የራስህ እልባት ልታበጅለት እንዴት ስራ ጀመርክ? ንገረን። እንግዲህ ከኔ በኩል ምንድን ነው መጀመሪያ ማጠቃላይ ይሄ የአነስተኛ የገንዘብ ተቋማት የሚለውን ነገር ከረጅም ጊዜ በፊት እንዲሁ የመመረቂያ ጽሑፍ በማዘጋጅበት ጊዜ ነው ለመጀመሪያ ጊዜ እንዲሁ ባንግላዴሽ ውስጥ ሌላ ሀገር እንዴት በገጠር ቦታ የሚገኙ በተለይ ደግሞ በድህነት ውስጥ ያሉ ሴቶችን እንዴት ባንክ መጠቀም አይችሉም ለምን ማስያዣ የላቸውም? ስለዚህ እነሱ እንዴት የራሳቸውን ማህበር ተጠቅመው ወደ ባንክ ወደ ገንዘብ አገልግሎት እንደመጡ ስናነብ ከጓደኛዬም ጋር እንዲሁ በዛ ኤሪያ ላይ ስንሰራ እኛ ሀገር ደግሞ ሲመጣ እንዲህ ብዙ አማራጭ የገንዘብ አገልግሎት ማግኛ ብዙ የለም። ለዚህ ነው ሰው በራሱ አንዳንዴ እቁ፣ ከዛ ሌሎች አማራጮችን እየተጠቀመ ንግድ ስራ የሚጀምረው ወይ የሚያስፋፋውና በኋላ ግን ቀስ በቀስ በመንግስትን በኤንጂዮን በኩል ወደ ሰላሳ የሚጠጉ የማይክሮ ፋይናንስ ወይም አነስተኛ የገንዘብ ተቋማት ተቋቁመዋል። ግን ብዙዎቹ ስናያቸው ልክ እንደዚህ በኤንጂኦ መልክ በእርዳታ ገጠር አካባቢ ላሉ ጥቃቅን የሆኑ ብድሮችን ነበር በብዛት ሲሰጡ የነበረው እና እኔ በዙሪያ የሚያሉ የእኔም ጓደኞች ትንሽ ከመሬት ተነስተዋል። በሆነ ከዘመድ የሚሆን ከራሳቸው በተለያየ መልኩ ተነስተው ስራውን ጀምረውት ግን የሚፈልጉት የገንዘብ መጠን ማደግ ሲጀምር እንግዲህ ያው ማደግ ስንል አንጻራዊ ነው፣ ግን ሪሌቲቭሊ እንደዚህ ከሀምሳ ሺህ ወደ መቶ ሺህ ከፍ እያለ ሲሄድ በብዛት ገበያ ላይ ያሉት የገንዘብ ተቋማት እነዚህ ማይክሮ ፋይናንስ የሚባሉት እዛ ደረጃ አልደረስንም እያሉት ይመልሷቸዋል። ወደ ባንክ ሲሄዱ ደግሞ ባንክ ጋር ብንሄድ ሀምሳ ሺህ መቶ ሺህ ሁለት መቶ ሶስት መቶ ብንል ብዙም አፒታይቱ የለም ከባንክ በኩል እንዲህ አይነት ብድሮችን ለመስጠት ለምን እንስት ራሱ ቢሉ የባንክ ክራይቴሪያ ቋሚ ንብረት ቤት ሊኖር ይገባል በብዛት። ስለዚህ ኦልሬዲ ቤት አለህ ማለት በኢትዮጵያ ሁኔታ ካየነው ሚሊዮነር ነ ማለት ነው። ቢያንስ እንደው ከአንድ ሚሊዮን በታች የሚያወጣ ቤት ሲስዴስ የለም። ስለዚህ መሀል ላይ ያሉ ሰዎች በምን መልክ አድሬስ መደረግ ይችላሉ ብለን ስናስብ፣ ለምን ህጉ ይፈቅዳል ትንሽ የካፒታሉ መጠኑን መነሻውን ብቻ ከፍ ማድረግ ነው የሚያስፈልገው። በዛ መልኩ ቢያንስ ቢያንስ እኛ እንደው ከሀምሳ እስከ መቶ ሺህ ብር በመስጠት እንጀምርና በሂደት እያደገ የሚሄድ አይነት አገልግሎት መስጠት ለምን አንጀምርም? ብለን ዛሬ ሶስት አመት አካባቢ ለመጀመር አሰብን። ግን ያኔ ደግሞ እኛም እንግዲህ ወጣት ነው፣ ሚኒመም በህጉ ያ የሚጠየቀው ሁለት ሚሊየን ብር ነበር ለማቋቋም፣ እሱም የለንም እኛ። ደግሞ ሁለት ሚሊዮን ብር ቢሆን መስጠት የምንችለው ብድር አሁን ተመልሶ ትንሽ ስለሚሆን ሚኒመም አስር ሚሊየን ብር ይዘን እንጀምራለን። ግን እኛ እንኳን አስር ሚሊየን ያው መቶ ሺህ ብርም አልነበረንም እና በዛ ሰዓት ምን አደረግን? ለምን አክሲዮን አንሸጥም በሚል በፐብሊክ ሚዲያም እያስተዋወቅን የራሳችንን ኔትወርክ በመጠቀም ወደ አስራ አራት ነጥብ ሰባት ሚሊዮን ብር የሚጠጋ የተፈረመ ካፒታል ከዚህ ውስጥ በአሁኑ ሰዓት ደግሞ ከአስራ ሁለት ሚሊዮን ብር በላይ የተከፈለ ሆኖ አሁን ሁለት አመት አካባቢ የሆነ ሆኖ ስራ ከጀመረ ያንን ግሩፕ አድሬስ የሚያደርግ ሚዲየም ሳይንስ የሆነ ብድር እንሰጣለን ከታች በጣም ዝቅ ያላለ ወደ ላይም ደግሞ ከፍ ያላለ መሀል ላይ ላሉት የብድር አገልግሎት እየሰጠን ነው። ብዙ ጊዜ አጭር ጊዜ ብድር ነው የምንሰጠው። በሂደት ግን ለጀማሪ ኢንተርፕረነሮችም ለሌሎችም የሚሆን ረዘም ያለና የኮላተራል ሪኳየርመንቱም የማስያዣውም ቀነስ ያለ አይነት ብድር ለመጀመር እያሰብን ነው። በጣም እናመሰግናለን። እንግዲህ ጊዜያችን እያለቀ ነው። በጣም በአጭር ባጭሩ የምትመልሱት አንድ ጥያቄ ላንሳላችሁና ውይይታችንን እንጨርሳለን። ሚካኤል፣ ባንተ ልጀምር። ከከሩቅ ከአዲስ አበባ ስለሆንክ አንድ ሰው ስራ ፈጣሪ ለመሆን ከሚያስፈልጋቸው እንደ ወሳኝ ሁለት ነገሮች ምን እንደሆኑ በጣም ባጭሩ ቃላቶች ሊሆኑ ይችላሉ። እንግዲህ ያው ስራ ፈጣሪ ተብሎ ዲፋይን ማድረግ አይቻልም። በቃ እነዚህ እነዚህ ነገሮች ከተሟሉ ስራ ፈጣሪ ነህ፣ እነዚህ ከሌሉህ ግን በቃ ስራ መፍጠር አትችልም፣ ወይም የራስህ ቢዝነስ መጀመር አትችልም የሚባል ነገር ባይኖርም እኔ በግሌ እንዳየሁትና በየቀኑ ደግሞ እኛ ጋር ከሚመጡት አብዛኞቹ ስራ ፈጣሪዎች እንዳየሁት ከሆነ የመጀመሪያው ነገር ቪዥን በቃ የምትሰራው ነገር ራእይ ያስፈልጋል። አዎ ራእይ ማለት ነው። አንድ ያየኸው አይነት ክፍተት ይኖራል። ይሄ እንዲህ እንዲህ አይነት ችግር አለ፣ ክፍተት አለ። ያ ክፍተት ደግሞ እኔ በዚህ መልክ አገልግሎትም ከሆነ አገልግሎት፣ ምርትም ከሆነ ደግሞ ምርት አምርቼ ልሞላው ችላለሁ ብለህ የሆነ ራእይ ከታየህ ያ ነው የመጀመሪያው ነገር። ዝም ብለህ ከሆነ ሰው ኮፒ አርገህ የምትጀምረው ነገር ከሆነ ለእኔ ያ ስራ ፈጣሪነት ወይም ኢንተርፕረነርሺፕ አይባልም። ለምን? ማንም ሰው ኮፒ አድርጎ መቀጠል ይችላል። ግን ወደ ሚልሀ ሊሄድ አሁን ጊዜያችን በጣም አጭር ነች። በጣም ባጭሩ ሚልሀ በስራ መፍጠርም ሆነ ነገሮችን ለመለወጥ ከሚያስፈልጉ እንደ ሁለት ነገሮች አጠር አርገሽ የምታያቸው? እሺ ያው ሚካኤል እንዳለው ብዙ ነገሮች አሉ። አንድ ወይ ሁለት የምትለው ነገር የለም። ግን እኔ ካለሁበት ሴክተር ሳስበው ያለውን ችግር እንደ አንድ ችግር ስታይ መለከተው እንደ ኦፖርቹኒቲ መውሰድ እና ያንን ችግር ለመፍታት ምን አይነት ስራ መፍጠር እችላለሁ ብሎ ማሰብ የምትችል አይነት ሰው ከሆንክ ልትፈጥር ይችላለህ። አንድ ዌስት ማኔጅመንትን ብንወስድ ለምሳሌ፣ ዌስት ማኔጅመንት በጣም ከትንንሹ አንስቶ እስከ ትልልቅ ቢዝነስ መሆን የሚችል ነው። ከተለያዩ አይነት ዌስቶች ፈርቲላይዘር መፈጠር ይቻላል። ፕላስቲክ በለት መፈጠር ይቻላል። ስለዚህ ከትንሹ አንስቶ እስከ ትልልቁ አይነት ቢዝነስ መስራት ይቻላል። ስለዚህ ከችግር ወደ ሶሉሽን መምጣት አይነት አስተሳሰብ ሊኖር ይችላል። በጣም ጥሩ እናመሰግናለን። እንግዲህ ዛሬ የተወያየ ነው። ክቡራትና ክቡራን አድማጮች በቪኦኤ አፍሪካ በጋቢና ፕሮግራም የተላለፈላችሁ ይህ ዝግጅት ከምሽቱ ሁለት ሰዓት ተኩል እስከ ሶስት ሰዓት ተኩል ድረስ በቀጥታ በፌስቡክ ሲተላለፍ ነበረ። ሀሽታጉ ቪኦኤ ያሊ ነበረ። አሁንም መከታተል ትችላላችሁ። ፌስቡክ ላይ ይገኛል ሙሉ ውይይት። ቀሪ ዝግጅት በሌሎች ዝግጅቶቻችን ይካትታል። ፕሮግራማችን ይቀጥላል ተከታዩ ዝግጅት አፍሪካ በጋዜጦች ነው አዘጋጅና አቅራቢ አዳነች ፍስሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል የዜጎቿን ደህንነት መጠበቅ የኢትዮጵያ ኃላፊነት ነው ሲሉ ሚኒስትር ጌታቸው ረዳ መናገራቸው ተገለጸ ከፕሬዝደንት ኦባማ ጉብኝት አንድ ዓመት በኋላ ኢትዮጵያ ችግር ተፈጥሮባታል ተባለ፣ በደቡብ አፍሪካ የለውጥ ምርጫ ተደረገ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የአልጀዚራ ድረገጽ ላይ የወጣ ዘገባ ኢትዮጵያ ውስጥ ሲካሄዱ በቆዩት ተቃውሞዎች የተፈጸሙትን ግድያዎች ለመመርመር አለም አቀፍ ታዛቢዎች እንዲገቡ የተባበሩት መንግስታት ድርጅት ያቀረበውን ጥሪ ኢትዮጵያ አልተቀበለችውም ይላል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽፈት ቤት ሚኒስትር ጌታቸው ረዳ የተባበሩት መንግስታት ድርጅት እንደዛ አይነት አመለካከት ቢዝ መብቱ ነው፣ ይሁንና የህዝብ እንደህንነት የመጠበቁ ኃላፊነት የኢትዮጵያ መንግስት ነው ሲሉ ትላንት ተናግረዋል ይላል አልጂዜራ ድረገጽ ላይ የወጣው ጽሁፍ። አቶ ጌታቸው ረዳ ይህን ያሉት የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ኮሚሽነር ዛይድ ራዓድ አልሑሴን ባለፈው ሳምንት ማብቂያ ላይ በኦሮሚያና በአማራ ክልል ቢያንስ ዘጠና ሰዎች ተገድለዋል በሚለው ወሬ መሰረት ዓለም አቀፍ ታዛቢዎች ገብተው እንዲመረምሩት ያቀረቡትን ጥሪ መሰረት በማድረግ ነው። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ከቅርብ ጊዜያት ወዲህ በአንዳንድ የኢትዮጵያ ክፍሎች ስለተከሰቱ ተቃውሞዎች ሲያትት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኢትዮጵያን ከጎበኙ አንድ ዓመት በኋላ እየታመሰች ነው ይላል። አዲስ አበባ መስቀል አደባባይ ላይ 500 የሚሆኑ ሰዎች ተሰባስበው ጸረ መንግሥት መፈክር ማሰማት እንደጀመሩ ፖሊሶች እየደበደቡ አፍሰው ሰው ወስደዋቸዋል ይላል። በሌሎች ቦታዎች ግን የሰብአዊ መብት ቡድኖችና ተቃዋሚዎች እንደሚሉት በርካታ ሰዎች ተገድለዋል። መንግስት ባለፈው ሳምንት ማብቂያ ላይ የኢንተርኔቱን አገልግሎት በመዝጋቱ በኦሮሚያና በአማራ ክልሎች የነበረውን የግጭት መጠን የታወቀው ባለፈው ሰኞ ነው ሲል የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ኢትዮጵያ ከአንድ ዓመት በፊት ከፕሬዝደንት ኦባማ ጉብኝት በኋላ የዓለም ትኩረት ስባ ቆይታለች። ለአስርተ ዓመት ያህል ባሳየችው የድርብ አሀዝ እድገትና አደገኛ በሆነው የአፍሪካ ቀንድ አካባቢ ሲታይባት በቆየው የሚያስቀና መረጋጋት በዓለም ደረጃ ስትሞገስ ቆይታለች አሁን ግን ወደ 100 ሚሊዮን የሚጠጋ የህዝብ ብዛት ያላት አገር የእድገት መጠን በግማሽ እንዲቀንስ ባደረገ አስከፊ ድርቅ አልፋለች በኦሮሚያና በአማራ ክልሎችም ተቃውሞዎች ተካሂደዋል በማለት ድረገጹ ዘግቧል። ዘገባው አያይዞም የሀገሪቱ መንግስት በበኩሉ ሁኔታዎች በቁጥጥር ስር መሆናቸውን ባለፈው ሰኞ ገልጿል። የተቃውሞ ሰልፍ ሙከራውን ያስተባበሩት በቅርብና በሩቅ ያሉ የውጭ ጠላቶች በሀገር ውስጥ ካሉት ጋር በመተባበር እንደሆነ መንግስት ማስገንዘቡን ጠቁመዋል። የኦሮሞ ፌዴራሊስት ኮንግረስ የተባለው ተቃዋሚ ድርጅት ሊቀመንበር ዶክተር መረራ ጉዲና እነሱ በድሮው መንገድ ሊገዙ ይፈልጋሉ፣ ህዝቡ ደግሞ በድሮ መንገድ አንገዛም እያለ ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። አዲስ አበባ እያደገችና እየሰፋች ስትሄድ የውጭ መዋለ ንዋይ አፍሳሾች ደግሞ መግባት ሲጀምሩ መሬት ከኦሮሚያ አካባቢ ይወሰድ ጀመር። ሰዎች በሙስና አስተዳዳሪዎችም ይማረሩ ጀመር። ፍትህ በማጣትም ተቃውሞ ማካሄድ ጀመሩ ይላል ጽሁፉ። የመንግስት ምላሽም ከባድ ነበር። ባለፉት ሰባት ወራት ውስጥ በተካሄዱት ተቃውሞዎች ቢያንስ አራት መቶ ሰዎች ተገድለዋል ይላል ሂውማን ራይትስ ዋች። የኢትዮጵያ የሰብአዊ መብት ካውንስል ደግሞ 173 ሰዎች እንደተገደሉ ይገልጻል። ባለፈው ወር በጎንደር ከተማ ተቃዋሚዎችን ለማሰር የተደረገ ሙከራ የሁለት ቀናት ሁከት አስከትሏል። በግጭቱ 11 የጸጥታ ኃይሎችና አምስት ሲቪሎች ተገደሉ። ከሁለት ሳምንታት በኋላ ደግሞ በ10 ሺዎች የሚቆጠሩ ሰዎች መንግስት የሚፈጽመውን ጭቆና በመቃወምና የመሬት ጥያቄ በማንሳት ሰላማዊ ሰልፍ አካሂደዋል። በአማራ ክልል ተቃውሞ ያካሄዱት ሰዎች ከኦሮሞ ሕዝብ ጋር አንድነታቸውን ገለጹ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሁፍ ገልጿል። ኒውዮርክ ታይምስ ጋዜጣ በበኩሉ በደቡብ አፍሪቃ የተደረገ የለውጥ ምርጫ በሚል ርዕስ ባወጣው ጽሁፍ ደቡብ አፍሪቃ ውስጥ ባለፈው ረቡዕ በተደረገው ምርጫ የኔልሰን ማንዴላ ፓርቲ የሆነው የአፍሪካ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር በ1994 ዓ ም ዘረኛ የነጮች ስርዓት ካከተመበት ጊዜ አንስቶ የከፋ ውጤት እንዲያገኝ አድርጓል ይላል። የአሁኑ ምርጫ ደቡብ አፍሪካ ውስጥ ከሶስት ዓመታት በኋላ ብሔራዊ ምርጫ በሚካሄድበት ወቅት አብይ የፖለቲካ ለውጥ ሊኖር እንደሚችል ማመልከቱን ጽሑፉ ገልጿል። 26 ሚሊዮን የሚሆኑ ደቡብ አፍሪካውያን ለመምረጥ ተመዝግበዋል። ይህም ከምን ጊዜም የበዛ ቁጥር ነው። የአፍሪቃ ብሔራዊ ኮንግረስ በወቅቱ በተካሄደው የአካባቢ አስተዳደሮች ምርጫ 54 ከመቶ በማግኘት ለትንሽ የብዙሃንነት ቦታ ለመያዝ የበቃው በገጠሮች አካባቢ ባለው ድጋፍ መሰረት እንደሆነ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ያወሳል። ከአምስት ዓመታት በፊት ግን 62 ከመቶ አግኝቶ እንደነበር ጽሑፉ አክሏል። በጆሃንስበርግ ና በመዲናይቱ ፕሪቶሪያ የብዙሀንነት ቦታውን ሊያጣ ነበር ለዚህም በአብዛኛው ተጠያቂ የሚሆኑት ፕሬዚደንት ጃኮብ ዙማ ናቸው ይላል ጽሁፉ በገጠር የሚገኘውን የግል መኖሪያ ቤታቸውን አድሶ ለመገንባት በሚሊዮኖች ዶላር የሚቆጠር የመንግስት ገንዘብ ተጠቅመዋል ዘመዶቻቸውንና ወዳጆቻቸውን ለከፍተኛ የስልጣን ቦታ ይሰይማሉ ይላል ጽሁፉ ደቡብ አፍሪቃ ከዘረኛ የነጮች አገዛዝ ከተላቀቀች ከ 20 ዓመታት በላይ ቢያልፉም አሁንም የእኩልነት ጉድለት ስር እየሰደደ ነው። የሀገሪቱ ጥቁሮች በአጣ በነጣ ድህነት ነው የሚገኙት። የትምህርት ቤቶች ጥራት እየወረደ ነው። ከአንድ አራተኛ በላይ የሚሆኑት የሀገሪቱ ዜጎች ስራ አጦች ናቸው። መራጮች ፕሬዚደንት ዙማን የቀጡት በትውልድ ከተማቸው እንካድላም ጭምር ነው። እንካድላ ውስጥ የአፍሪካ ብሔራዊ ኮንግረስ የኢንካታ ነጻነት ፓርቲን ሊያሸንፍ አልቻለም ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ጽሑፉ አያይዞም በርካታ ጥቁር ደቡብ አፍሪካውያን በአሁኑ ወቅት ሙሲ ማይማኔ በተባሉ ጥቁር ፖለቲከኛ የሚመራውን የነጮች ፓርቲ ተደርጎ የሚታየውን የዲሞክራሲያዊ ውህደት ፓርቲን እንደመረጡ አውስቷል። ዲሞክራሲያዊ ውህደት የተባለው ድርጅት ተጠያቂነት ያለውና ውጤታማ መንግስት እንዲኖር አደርጋለሁ የሚል የምርጫ ቅስቀሳ በማድረግ 26 ከመቶ የሚሆን ድምፅ ለማግኘት መቻሉን ጽሑፉ ጠቁሟል። የኢኮኖሚ ነጻነት ታጋዮች ፓርቲ የተባለው ግራ ዘመም ድርጅት የሀገሪቱ ማዕድኖችን ማገር አሁንም በነጮች እጅ ያለውን አብዛኛውን የሀገሪቱ መሬት ለጥቁር ዜጎችም ለማጋራት የሚጥር ሲሆን 8 ከመቶ ድምፅ ብቻ ነው ያገኘው። ይሁንና አንድም የፖለቲካ ፓርቲ የብዙሀነት ቦታ ባልታየበት ሁኔታ በክልላዊ አስተዳደሮች የጥምረት ኃይል በመፍጠር አብይ ሚና እንደሚጫወት ይታመናል። የጥቁር ወጣቶች ድጋፍም እያገኘ ነው ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ለመንግስት ተጠያቂነትና ግልጽነት መርህ ከፍተኛ ዋጋ ትሰጣለች በማለት የአሜሪካ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳይ ረዳት ሚኒስትር ማይክል ኮዛክ ባለፈው ሐምሌ ወር ለአሜሪካ ሀገሮች ድርጅት ያሰሙትን ንግግር በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመላው የምዕራቡ ክፍለ ዓለም አሁን በጣም ወቅታዊ በሆነና ታይቶ በማይታወቅ ደረጃ በስልጣን የባለጉ ለፍርድ ሲቀርቡ፣ ጋዜጠኞች ተጠያቂነት የማይሰማቸውን ሲያጋልጡና ዜጎች በሰላማዊ ሰልፎች ሙስናን ሲቃወሙ ይታያል ብሏል። በላቲን አሜሪካ ለምሳሌ ሕጻናትን ሊመግብ ትምህርት ቤቶችን ሊገነባ መዋቅሮችን ሊያሻሽል የሚችል በሚሊዮኖች የሚቆጠር ገንዘብ በሙስና እንደሚዘረፍ ዜጎች ያውቃሉ። ሙስና የኢኮኖሚ እድገትን ያቀጭጫል። በአንድ ሀገር አንዱን ከበርቴ ሌላውን ያጣ የነጣ ደሃ በማድረግ ሕዝብን ያበላልጣል። ሙስና የተደራጀ የወንጀል ስራን ያበረታታል። ለአንድ ሀገር አለመረጋጋትን ይፈጥራል። የሰብአዊ መብት ጥሰቶችን ይደግፋል፣ ያበረታታል ይላል ርዕሰ አንቀጹ። ስለዚህም ነው በምዕራቡ ክፍለ ዓለም ዙሪያ ህዝቦች የተሻለ አስተዳደር ያለህ ብለው ተደራጅተው የሚጠይቁት። በዲሞክራሲያዊና በሰላማዊ መንገድም ለውጥ ማምጣት እንደሚችሉም እየተገነዘቡት ነው ብሏል። ርዕሰ አንቀጹ እንዲህ ሲል ይቀጥላል። የግልጽ አስተዳደር አጋርነት በሚባለው አካል አማካይነት መንግስታት ለተጠያቂነትና ለግልጽነት በቁርጠኝነት እንደሚሰሩ ለህዝቡ ሊያሳዩበት ችለዋል። ይህንን ታሳቢ በማድረግ ዩናይትድ ስቴትስ ሆንዱራስ ውስጥ የሲቪሉ ማህበረሰብ ድርጅቶች የጸረ ሙስና እንቅስቃሴያቸውን ከጊዜ ወደ ጊዜ በማጠናከር የህዝቡን ድምፅ አጉልተው እያሰሙ መሆኑን ትደግፋለች ካለ በኋላ ርዕሰ አንቀጹ የአሜሪካ ሀገሮች ድርጅት ኦኤኤስ ሆንዱራስ ውስጥ ሙስናንና በወንጀል አለመጠየቅ እንዲወገድ የሚሰራ ተልእኮ ማቋቋሙ ዩናይትድ ስቴትስን አስደስቷታል ብሏል። ዩናይትድ ስቴትስ ይህንን መርሃ ግብር ለማገዝ አምስት ነጥብ ሁለት ሚሊዮን ዶላር ማዋጣቷንም ገልጾ ይህ እርዳታ ሆንዱራስ ውስጥ ስር የሰደዱ የሙስና መረቦችን ለመታገልና የህግ የበላይነት እንዲሻሻል ትልቅ አስተዋጽኦ እንደሚያደርግ አብራርቷል። በጓቴማላም የሚመሰገኑ ጥረቶች ተካሂደዋል ይላል። እርስ አንቀጹ ሲቀጥል በዚያች ሀገር በወንጀል አይጠየቂነትን የሚታገለው የተባበሩት መንግስታት ድርጅት ኮሚሽን ሙስናንና በጥፋት አለመጠየቅን መዋጋቱን ቀጥሏል ካለ በኋላ የህግ የበላይነት ማስከበር አቅሟን ለማጎልበትም እየሰራ መሆኑን ገልጿል። ይህ ኮሚሽን የህግ የበላይነት ጉዳዮች ሁነኛ ጠበቃ በመሆኑና የፍትህ ስርዓት ለውጦች ዋና አንቀሳቃሽ እንደመሆኑ በወንጀል ከመጠየቅ በሚያመልጡ ወንጀለኞች ግፍ ሰለባ ለሆኑና ለከሳሽ አቃቢ ህጎች ጠንካራ አጋር ነው ብሏል። እነዚህ ስኬቶች እየተመዘገቡ በመሆኑም ማለ ዩናይትድ ስቴትስ የተጠያቂነት የግልጽነትና የዲሞክራሲ መርሆዎች በተቀረውም የክፍለ ዓለሙ አካባቢዎች እንዲስፋፉ ለመስራት ትተጋለች በማለት የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ሰርክ ክቡራትና ክቡራን አድማጮች፣ የምሽቱ ዝግጅታችን ወደ መጠናቀቁ ነው። አጥራጥር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር 80 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋው 21 ብር 80 ሳንቲም ነው። ለባንኮች ባንኮች የሚገዙበት ደግሞ 22 ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ34 ነው። አንድ የእንግሊዝ ፓውንድ 28 ብር ከ15 ሳንቲም ሆኗል። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ቅዳሜ እና ከነጎዲያ እሁድ ነሐሴ 7ና 8 አዲስ አበባ ዝናባማ ትሆናለች። እንዲሁም መላው የሀገሪቱ ክፍሎች ዝናብ እንደሚያገኙ ነው የሚያሳየው ትንበያው። ጎዴ ብቻ ከፊል ደመናማ ይሆናል። በኢትዮ የኢትዮጵያ ከፍተኛው ሙቀት የሰመራው የከነገ በስቲያ አርባ ሲሆን የዝቅተኛው ደግሞ የባሌሮቤ ነገና ከነገ ወዲያ የሚሆነው ዝቅተኛ አስር ዲግሪ ሴልሽየስ ነው የሚሆነው። ወደ ታሪክ ዛሬን መለስ ብለን የምንቃኝ ከሆነ የዛሬ 26 ዓመት የዳይኖሰረስ የቀድሞ ዝርያ የሆነው ታይራኖሶረስ ሬክስ አጽሞች የተገኙበት ቀን ነው ዛሬ። 65 ሚሊዮን ዓመት ነው ዕድሜው። እንግዲህ ክቡራትና ክቡራን ዝግጅቶቻችን ወደ መጠናቀቁ ናቸው። ክቡራትና ክቡራን ለዛሬ ምሽት የተሰናዱት ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራም ዋና አዘጋጅ በትስታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ያስተናገድናችሁ ቆንጆ ይታይና፣ እኔም ሶሎሞን አባተንን ደሳለኝ መኮንን ነው ፕሮግራሙን የመራው። ኦድሬስ ሬጂስ ቴክኒሺያኑ ነበር። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በሶስት ሰዓት እንገናኛለን። በሰላም ደሩ ደናደሩ Come